ጤናና አካባቢ ችግር ውስጥ ነን። ከአየር ንብረት ለውጥ ጋር ትልቅ ችግር ውስጥ ገብተናል። የአየር ንብረት ለውጥ ከኛ ይበልጥ ፈጥኖ እየሮጠ ነው። ሳይረፍቱብን በፍጥነት ልንደርስበት ይገባል። ይህ ደግሞ ለበርካታ ህዝቦች፣ አካባቢዎች፣ ሀገራትን ሳይቀር የህይወት ወይም ሞት ጉዳይ ሆነዋል። የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ናቸው። ኮፕ 24 በመባል የሚታወቀው የተባበሩ መንግስታት ድርጅት የአየር ንብረት ለውጥ ተመልካች ዓለም አቀፍ ዓመታዊ ጉባኤ በፖላንዷ ደቡባዊ ከተማ ካቶቪትስ ሲከፈት ይህን የተናገሩት። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰንበታችሁ። የአየር ንብረት ለውጡ ገሀድ የሆነ መምጣቱን የሚያመላክቱ የተፈጥሮ ክስተቶች በየአካባቢው ተጠናክረው እየታዩ ነው። ወደ ከባቢ አየር ሙቀት አማቂ ጋዞችን በብዛት በመልቀቅ የሚወቀሱት በኢንዱስትሪ የበለጸጉት ሀገራት ግን የሚጠበቅባቸውን ተግባራዊ እርምጃ ለመውሰድ ዛሬም እየተደረደሩ መሆኑ ለጉዳት የተዳረጉ አዳጊ ሀገራትን ስጋት ከፍ አድርጎታል። አመት ጠብቆ ስለመጣው ጉባኤ ጥቂት እንበል። አብራችሁን ቆዩ። ኮፕ 24 በመባል የሚታወቀው የተባበሩ መንግስታት ድርጅት ዓለም አቀፍ የአየር ንብረት ለውጥ ተከታታይ አመታዊ ጉባኤ ፖላንድ ካቶቪትሰ ከተማ ትናንት ተጀምሯል። ይህን ጉባኤ ለየት የሚያደርገው ከሶስት አመታት በፊት ፓሪስ ፈረንሳይ ላይ ሀገራት የገቡት የሙቀት አማቂ ጋዞችን ልቀት የመቀነስና አዳጊ ሀገራትን በታዳሽ ኃይል ምንጮች ተጠቃሚ ማድረግ ቃልን ያካተተው ውል ወደ ተግባር ያሸጋግረዋል የሚል ተስፋ ነው። በጉባኤው መክፈቻ ላይ ንግግር ያደረጉት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እውነትነቱን እያረጋገጠ የመጣው የአለም የሙቀት መጠንን ለመቀነስ ሀገራት ማድረግ የሚገባቸውን ከማድረግ እጅግ መራቃቸውን ጠቁመዋል። የመንግስታቱ ድርጅት ዘገባዎች እንደሚያመለክቱት በከባቢ አየር ውስጥ የተከማቸው የካርቦን ዳይኦክሳይድ መጠን በሶስት ሚሊየን አመታት ውስጥ እጅግ ከፍተኛው ደረጃ ላይ ደርሷል። በዚህ መዘዝም በተለይ ያለፉት አራት ዓመታት በመላው ዓለም ታይቶ የማይታወቅ ሙቀት ተከስቷል። ባለፈው ወር ከዘጠና የሚበልጡ ገለልተኛ ሳይንቲስቶች ባካሄዱት ምርምር ከፍተኛው የሙቀት መጨመር የከፋ ጉዳት ሳያስከትል በፊት በቀጣይ አስራ ሁለት ዓመታት ውስጥ የሰው ዘር በሙሉ የሙቀት አማቂ ጋዞችን ልቀት መቀነስ እንደሚኖርበት አመላክቷል። ዋና ጸሐፊ አንቶኒዮ ጉተሬሽ በምድራችን እጅግ የከፋ የተፈጥሮ ቁጣዎችን ከተለያዩ አካባቢዎች እየተመለከትንም ምንም አልሰራንም፣ ፈጥነንም ያንን ሊቀለብሱ የሚችሉ እርምጃዎችን አልወሰድንም ሲሉም ወቅሰዋል። እጅግ መራቃችን ስታስብ በጣም ያማል። የበለጠ ተግባርና ፍላጎት ያስፈልገናል። እናም ይህን የብክለት ክፍተት ፈጽመን መዝጋት ይኖርብናል። አርክቲክና አንታርክቲካን ማዳን ካቃትን መቅለጡ ይቀጥላል። የባህር ውስጥ ተክሎችም እየተቃጠሉ ይሞታሉ። ውቅያኖሶች ከፍታቸው ይጨምራል። በአየር ብክለት ብዙ ሕዝብ ይሞታል። የውኃ ጥረት የሰው ዘር ዋነኛ የችግር አካል ይሆን እና አደጋዎች የሚያደርሱት ጉዳት መጠን እጅግ ከፍ ይላል። የዘንድሮ የአየር ንብረት ለውጥ ተከታታይ ዓለም አቀፍ ጉባኤ ኮፕ 24 አስተናጋጅ ፖላንድ ለኃይል ምንጫቸው በከፍተኛ መጠን የድንጋይ ከሰል ከሚጠቀሙት ሀገራት አንዷ ናት። የፖላንድና የድንጋይ ከሰል ትስስር በርካታ አስርት ዓመታትን የዘለቀ ነው። ቀዝቃዛው ጦርነት ካከተመ በኋላ ፖላንድ የኃይል ምንጯ መቶ በመቶ ይኸው ከሰል ሆነ። በቀደሙት አመታት የአካባቢ ተፈጥሮ ክብካቤ ጉዳይ ቦታ አልነበረውም። ውሎ አድሮ አሳሳቢነቱ ትኩረት መሳብ ሲጀምር ፖላንድም ሀያ በመቶ የሚሆን ኃይሏን ከታዳሽ የኃይል ምንጮች ማግኘት ጀመረች። አምና ጀርመን ቦን ከተማ ላይ ጉባኤው ሲካሄድ ለአካባቢ ተፈጥሮ ደህንነት የሚሟገቱ ወገኖች በርሊን በአብዛኛው ድንጋይ ከሰል ላይ የተደገፈው የኃይል አቅርቦቷን መላ እንድትፈልግለት ውትወታው ጸንቶ ባከርሟል። ዘንድሮም አላባራም። ባለተራዋ ፖላንድ ደግሞ አሁን ተመሳሳይ ጥሪ እየቀረበላት ነው። ፖላንድ የድንጋይ ከሰሌ ኃይል ምንጫዋን ዘርፍ ለመደጎም ሁለት ቢሊዮን ዩሮ በየአመቱ እንደምታወጣም ይፋ ተደርጓል። ባለግዙፍ ኢንዱስትሪ ሀገራቱ የሙቀት አማቂ ጋዞች ቅነሳ ላይ መስማማታቸው አዎንታዊነቱ ባያጠያይቅም ተግባራዊ ለማድረግ የሚያሳዩት ጥረት ግን አሁንም እያነጋገረ ነው። እንደ ብዙዎቹ ግምት ይህ የካቶቪትሰ ጉባኤ ሀገራት ከዚህ ቀደም ፓሪስ፣ ፈረንሳይ ላይ ወደ ከባቢ አየር የሚለቁትን የሙቀት አማቂ ጋዞች መጠን የመቀነስ ብሎም በአየር ንብረት ለውጡ መዘዝ ለጉዳት ለተዳረጉ ሀገራት በየአመቱ ሊሰጡ ያቀዱት የአንድ መቶ ቢሊዮን ዶላር የገንዘብ ድጋፍ ውሳኔ ነፍስ እንዲዘራ ያስችላል። ሆኖም ግን አዳጊ ሀገራት በታዳሽ ኃይል ምንጮች እንዲጠቀሙ የማድረግ ቃልን ያካተተው ይህ የገንዘብ ድጋፍ እስካሁን ይህ ነው የሚባል የተጨበጠ ውል አልያዘም። ትናንት የወጡ ዘገባዎች እንደሚያመለክቱትም ጉዳዩ በቀጥታ የሚመለከታቸው በኢንዱስትሪ ያደጉና በዚህ ዘርፍ ፈጣን እድገት ላይ የሚገኙት የቡድን ሀያ አባል ሀገራት ከፍተኛ ልኡካን በዚህ ጉባኤ ላይ አልታዩም። ይህ ደግሞ የዓለም የሙቀት መጠን ጨምሮ የተለያዩ የተፈጥሮ ቁጣዎች እንዲባባሱ በማድረግ የሚወገዙትን ሙቀት አማቂ ጋዞች ወደ ከባቢ አየር ባይልኩም በመዘዙ የተጎዱት ሀገራትን ቅሬታ ከፍ ማድረጉ ተነግሯል። የጉባኤው ተሳታፊዎች ከሆኑት መካከል የፖለቲካ መሪዎች በየሀገራቸው የአየር ንብረት ለውጡ ያስከተለውን ተጽዕኖ ለመግለጽ ሞክረዋል። መሪዎቹ ህዝባቸውን ወክለው ባደረጉት አጠር አጠር ያለ ንግግር ችግሩ ይቀረፍበታል ያሏቸውን ሀሳብና እቅዶችም ሰንዝረዋል። የኔፓል ፕሬዚደንት እንደ ፊጂ የመሳሰሉ ሀገራት ባላጠፉት ጥፋት በተፈጥሮ ቁጣ እየተቀጡ እንደሚገኙ ነው ያመለከቱት። የናይጀሪያው ፕሬዚደንት ሞሐመዱ ቡሀሪ በበኩላቸው ለከባቢ አየር ብክለቱ የሚወቀሱት በኢንዱስትሪ የበለጸጉት ሀገራት ቃል የገቡት አንድ መቶ ቢሊየን ዶላር በአየር ንብረት ለውጡ ለተጎዱ ሀገራት የሚቀርብበት መንገድ እንዲመቻች አሳስበዋል። የአየር ንብረት ለውጡን የሚመለከቱ ተግባራዊ እርምጃዎች ከበለጸጉት ሀገራት አድራጊ ኢኮኖሚ ላላቸው ሀገራት የሚሰጠው የገንዘብና ፋይናንስ ጉዳይ ግልጽ ያሉ መለኪያዎችን እንዲኖሩት ይደረጋል ብለን እናምናለን። ይህም ደግሞ በግልጽነት እና በሚጠበቁ ትንቢያዎችን መሰረት በማድረግ መከናወን አለበት። የዓለም ባንክ የአየር ንብረት ለውጡ ለሚያጠቃቸው ድሀ ሀገራት የሚሰጠውን የገንዘብ ድጋፍ በእጥፍ እንደሚያሳድግ ትናንት ይፋ አድርጓል። ከባንኩ የሚገኘው 200 ቢሊየን ዶላር ነው። ከዚህ ላይም 50 ቢሊየን የሚሆነው ሀገራቱ ከለውጡ ጋር ለመላመድ ያስችላቸዋል ለተባለው መርሃ ግብር የሚመደብ ነው። ጉባኤው ከመጀመሩ ቀደም ብሎም የቡድን ሀያ አስራ ዘጠኝ አባል ሀገራት መሪዎች ፓሪስ ላይ የፈረሙትን ውል አክብረው እንደሚገፉበት ማመላከታቸው ለኮፕ ሀያ አራት ተሳታፊዎች ተስፋ የፈነጠቅ አይነት መስሏል። በአፈንጋጭነት የቀጠሉት የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ብቻ ናቸው። በዚህ ጉባኤ ላይ ተገኝተው ትናንት ንግግር ካደረጉት መካከል በተደጋጋሚ የሰደድ እሳት የምትጠቃው የካሊፎርኒያ የቀድሞ አገረገዢ ገዢ አርኖልድ ሽቫርስኒገር ግን ዋሽንግተን ላይ በሚታየው ኋላ ቀር ባሉት አካሄድ ምክንያት አሜሪካ ከፓሪሱ የአየር ንብረት ለውጥ ውል ወጥታለች ማለት ስህተት ነው ባይ ናቸው። በየጊዜው ስለ አሜሪካ ስትናገሩ ዋሽንግተን ውስጥ ያለ አስተዳደራችን በመጠኑ ኋላ ቀር በመሆኑ ትክክል ናችሁ። ነገር ግን ከፓሪሱ ስምምነት አሜሪካ ወጥታለች ማለታችሁ ስተት ነው። ሰባ በመቶ የሚሆነውን ብክለት የሚቆጣጠሩ ግዛቶችና ከተሞችን የአካባቢ መንግስታትን ታያላችሁ። በዚህም ላይ እጅግ አስደናቂ የሆኑ ስራዎችን በአሜሪካ በግዛትና ከተሞች ደረጃ መመልከት ትችላላችሁ። ስለዚህ ግዛቶችና ከተሞች አሁንም በፓሪስ ስምምነት ውስጥ ናቸው። በዚህም አላበቁም። ዘ ተርሚኔተር የተሰኘው ፊልም ተዋናይና ለአካባቢ ተፈጥሮ ጥበቃ በሚያደርጉት ያላሰለሰ ትግል ሶስት ጊዜ ሚስተር ዩኒቨርስ የተሰኘው ሽልማት አሸናፊ ሽቫርስኒገር መንግስታት የህዝብን ደህንነት ለመከላከል ሰራዊት እንደሚያደራጁ ሁሉ በአየር ንብረት ለውጥ ከሚመጣው ጉዳትም ዜጎቻቸውን ሊጠብቁ እንደሚገባ አጽንኦት ሰጥተዋል። የሀገራቸውም በፓሪሱ ስምምነት መጽናት አስመልክተውም ሌሎችን ባስፈገገ መልኩ እንዲህ አስረግጠው ተናግረዋል። ዩናይትድ ስቴትስ አሁንም በስምምነቱ ውስጥ ናት፣ እናም እጅግ አስደማሚ ስራዎችን መስራቷን ትቀጥላለች። እርግጥ ነው እብድ መሪ ዋሽንግተን ውስጥ አለን። እሱ በዚህ ውስጥ የለም፣ ወጥቷል። ሆኖም ግን አሜሪካ ከዋሽንግተን ወይም ከአንድ መሪ በላይ መሆኗን አስታውሱ። አፍሪቃ ለአየር ንብረቱ እጅግም አስተዋጽኦ ሳታደርግ በመዘዙ የምትጠቃ ክፍለ ዓለም ናት። ጎርፍና ከባድ ዝናብ በአንድ ወገን፣ በሌላው ወገን ጠንካራ ድርቅ ይፈታተናታል፣ የብዙዎቹን ኑሮ ያናጋል። በሌላው ክፍለ ዓለም ደግሞ የሙቀት ወራትን ተከትሎ ሰደድ እሳቱ፣ የባህር ማዕበሉና ወጀቡ ጠንቷል። የተባበሩ መንግስታት ድርጅት ዋና ጸሐፊ እኒህን ክስተቶች ለማጠየቅ ነው፣ አለም ሲንቀራፈፍ የተፈጥሮ ቁጣው ፈጥኖ ጉዳት እያደረሰ መሆኑን ያመለከቱት። ኢትዮጵያ በዚህ ጉባኤ የምትሳተፍ ስትሆን በዝቅተኛ የእድገት ደረጃ ላይ የሚገኙ አርባ ሰባት ሀገራት የተሰባሰቡበት ቡድን መሪ እንደመሆኗ የቡድኑን አቋም የማንጸባረቅ እድል እንደምታገኝ የአካባቢ የደንና የአየር ንብረት ኮሚሽን መግለጫ ያመለክታል። ትናንት የተጀመረው ኮፕ 24 እስከ ታህሳስ አምስት ቀን 2011 ድረስ ይዘልቃል። ከጉባኤው የሚገኘው ፍሬም በመጪው ሳምንት ውስጥ የሚታይ ይሆናል። አድማጮች፣ ለዕለቱ ያልነው ተጠናቀቀ። አስተያየት ጥቆማቸው አይለየን። ሸዋዬ ለገሰ ነኝ። ሰላም ሁኑ።